በቅርቡ በሚኒስትሮች ምክር ቤት የጸደቀው የኢትዮጵያ የማኅበራዊ ጥበቃ ፖሊሲ የማስተዋወቅና የቅድመ ዝግጅት ስራ ከተሰራ ደረጃ በደረጃ ተግባራዊ እንደሚደረግ ተገልጧል። ፖሊሲው አገሪቱ ራሳቸውን መመገብ ስለማይችሉ ዜጎች አቅርቦት ለማሟላት የምትሰራበት መሆኑን አንድ የግብርና ሚኒስቴር የስራ ኃላፊ አስረድተዋል። እስክንድር ፍሬው ነው ዘገባውን የላከልን። የኢትዮጵያ የማህበራዊ ጥበቃ ፖሊሲ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚሰበስቡት የሚኒስትሮች ምክር ቤት የጸደቀው ከሁለት ወራት በፊት መሆኑ ተጠቁሟል። ፖሊሲው ሀገሪቱ በተለይ ራሳቸውን መመገብ የማይችሉ ዜጎቿን አቅርቦት ለማሟላት የምትሰራበት መሆኑን በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር ብርሃኑ ወልደ ሚካኤል ለጋዜጠኞች አብራርተዋል። በሚኒስትሮች ምክር ቤት የጸደቀው የዚህ የማህበራዊ ጥበቃ ሶሻል ፕሮቴክሽን ፖሊሲ የምለው እያንዳንዱ ዜጋ በተለይም ከድህነት ወለል በታች ያለና በጣም የከፋ ድህነት ሲያለ በራሱም ራሱን መመገብ የማይችለው ሀገሪቷን እንደ ሀገር የማቅርበ ኃላፊነት ያለበት እና ስለዚህ ፖሊሲው ወደ ትግበራ በሚከባበት ሰዓት በተጠናከረ መልኩ ስራ ሲንጀምር ከውጭ ጥገኝነት ተላቀም በራሳችን ርስ የሀገራችን ተረጃዎች የምንችልበት አቅም ይፈጠራል። መቼ ይጀምራል ስራ? ከሁለት ወር በፊት በሚዲያ ከሰማችሁት የዚህ ባለቤት ሆነው የሚያስፈጽመው የሰራተኛና ማህበራዊ ጉዳይ ሚኒስትር ነው። ጆንትሊ ደግሞ የግብርና ሚኒስቴር አብረን በጋራ የሚሰራ ፖሊሲ በሚቀረጽበት ሰዓት በፌዴራል ደረጃ ላይ ፕላትፎርም ተፈጥሮ የፕላትፎርሙ ሰብሳቢና ምክት ምክትሰብ ኮቼር ግብርና ሚኒስቴር ሆኖ ነው እየሰራ ነው ያለው። ፖሊሲውን ተግባራዊ ለማድረግ የዝግጅት ስራዎች እንደሚሰሩ የገለጹት አቶ ብርሃኑ ደረጃ በደረጃ የተለያዩ የሀገሪቱን አካባቢዎች ለማዳረስ እንደሚሞከር አስረድተዋል። የማስተዋወቅ ስራዎች መስራትና ከዛ በየክልሉም የማስተዋወቅ ስራ ከተሰራ በኋላ ወደ ትግበራ መግባት ስራዎች ይጀምራሉ። አስተምራለሁ የ28 ዓመት አሁን የቅድመ ዝግጅት ስራዎች ተሰርተው የአፈፃፀም ተግባራዊ ስምንገባ ነው የሚሆነው። ግን በአንድ ጊዜ የማህበራዊ ጥበቃ ፖሊሲው ጸድቋል በሚል አጠቃላይ ድፍን ኢትዮጵያን ከበድ የሚያደርግ እንቅስቃሴ አይኖርም። ግን ምዕራፍ በምዕራፍ እንደ አቅም እንደሚኖሩ የሰዋል ዝግጅትና የሪሶርስ አቅም ድርጅት እየታየ እየሰፋ ሄዶ ሀገሪቷ የድህነትን የመቀነስ ስትራቴጂና የማህበራዊ ጥበቃ ፖሊሲውን ተግባራዊ የምታደርግ ነው የሚሆነው። በአሁኑ ጊዜ በሀገሪቱ በቂ የምርት መጠን መኖሩን የሚናገሩት የግብርና ሚኒስቴር የስራ ኃላፊ የሚቀረው ጥያቄ ለተለያዩ አካባቢዎች እንዴት እናዳርስ የሚለው ነው ብለዋል። ኢትዮጵያ በምግብ ራሷን ችላለች ሲሉም ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን መረጃ አጠናክረዋል። በምግብ ሰብል ራስ ከመቻል አንጻር በአሁኑ ሰዓት እኮ በሀገሪቷ የሚመረተውን ምርት የሰብል ምርት ከሀገሪቷ ህዝብ ጋር ብናካፍለው ለአመት ለአንድ ቤተሰብ የሚያስፈልገውን የምርት መጠን ማምረት ወደሚቻልበት ደረጃ ላይ ተደረሰ ነው ያለበት። ስለዚህ ከዚህ ስንነሳ በምግብ ራሳችን ችለናል ማለት የሚያስችለን ደረጃ ላይ ነው ያለው። ቁጥሩን ይነግሮናል። ለምሳሌ የሚመረተው በአመትና አሁን ያለን የህዝብ ብዛት ወደ 87 ሚሊዮን ደርሷል ነው ተመረተ ያለው ደግሞ አጠቃላይ ምርት 254 ሚሊዮን ሲሆን አኩንታል። ይህን ከዚህ ጋር ስናካፍለውና አንድ ቤተሰብ በአመት ከሚያስፈልገው ኮንሰምሽን ጋር ስትመለከተው በምግብ ራስ መቻልን ያሳያል። ነገር ግን ችግሩ ምርቱ ያለበትና ምርቱ የለበት አካባቢ አለ። ስለዚህ ከአንዱ ከተመረተበት አካባቢ ወደ ሌላው አካባቢ ላይ ወስዶ የማዳረስ ስራዎችና የመሳሰሉት የማቀናጀ ስራዎች ያለ መሰራታቸው ነው በአንዳንድ አካባቢዎች ላይ የምግብ እጥረት የሚታየው እንጂ በአጠቃላይ በአገሪቷ የተመረተው ምርት ለአገሪቱ ህዝብ ፍጆታ በቂ የሆኑ ባለመገኘቱ አይደለም። ሀገር ውስጥ ለሚፈጠሩ ችግሮች በሀገር ውስጥ አቅም ምላሽ ለመስጠት የሚያስችል አቅም ለመፍጠር እየተሰራ መሆኑንም ነው አቶ ብርሃኑ የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ